ኮማንድ ፖስቱ ያወጣው አዲሱ ቁጥር 3 መመሪያ በቀድሞ መመሪያ ቁጥር 2 የተደነገጉ ያለ ፍርድ ቤት ትእዛዝ በቁጥጥር ስር ማዋልን፣ የተያዙ ሰዎች ኮማንድ ፖስቱ በሚወስነው ቦታ እንዲቆዩ ማድረግ፣ የተሀድሶ ትምህርት መስጠት፣ ወደ ፍርድ መቅረብ ያለበት እንዲቀርብ ማድረግ፣ ያለ ፍርድ ቤት ትእዛዝ የተጠርጣሪ ንብረት መያዝ ወይም ባለበት እንዲጠበቅ ማድረግ ማንኛውም የሬዲዮ፣ የቴሌቪዥን የጽሑፍ፣ የፎቶግራፍ፣ የድራማ፣ የመሳሰሉትን መቆጣጠርና መገደብ የሚሉት በአዲሱ መመሪያ እንዲቀሩ ተደርጓል። የመንግስት ኮሚኒኬሽን ሚኒስትር ዴኤታው አቶ ዛዲግ አብርሃ አዋጁ ከነበረበት ሁኔታ ፈታ ያለ ነው ይላሉ። እንግዲህ አዋጁ ከታወጀ ጊዜ ጀምሮ መሬት የሚያስነኩ ሌሎች ተዋረድ ህጎች እየወጡ ነበር። ደንብም ወጥተዋል፣ መመሪያዎችም ወጥተዋል። መመሪያ ቁጥር አንድ እና መመሪያ ቁጥር ሁለት የሚሰኙ አሁን መመሪያ ቁጥር ሶስት ወጥቷል። ይህ መመሪያ ቁጥር ሶስት የመመሪያ ቁጥር ሁለት የሚተካ ሆኖ መመሪያ ቁጥር ሁለት ላይ የተዘረዘሩ በርካታ ክልከላዎችን የሚፈቅድ በአጠቃላይ የመመሪያ ቁጥር ሁለት ላይ ሴቶች ኢመርጀንሲ ሲሆን ሪላክስ የሚያደርግ መመሪያ ነው ብሎ መናገር ይቻላል። የአዋጁ አፈጻጸም የሚከታተል መርማሪ ቦርድ ሪፖርቱን በቅርቡ ለህዝብ ተወካዮች ምክር ቤት እንደሚያቀርብም አቶ ሲራጅ ፈጌሳ አክለው ገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም